በ19 በ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 24 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልን። እኔም ቆንጂ ይታየ ነኝ። ንቅናቄዎችና ተቃውሞዎች የተነሱት አሸዋ ሜዳ ላይ፣ አዲስ ሰፈር ቡራዩ፣ ቃሊቲ፣ ዱከም፣ ሳር ቤቶች፣ ሰበታ፣ ሰንዳፋ፣ ቄራ፣ ጀሞ፣ ከታ፣ ወለጋ ሰፈር፣ አለም ገና። በአሁኑ ጊዜ ታጣቂዎች በየቤቱ ላይ ቆመው ወጣቶችን ሁሉ እየያዙ ውጭ ያገኙትን ሁሉ በድብደባ ይዞ መሄድ ነው። ወዴት እንደሚወስዱም አይናገሩም። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው የሰማችኋቸው። በአብይ ርዕስ ሙሉ ዘገባው ይቀርባል። ለአርእስተ ዜናው ቆንጅት የአይን ማኝነቱን የሰጠ እንግሊዛዊ የዜና ዘጋቢም በተለይ በቡራዩ ከተማ ዛሬ አብዛኛዎቹ ሱቆች ዝግ እንደነበሩ ተናግሯል። አጭር ዘገባ ይኖረናል። የተባበሩት መንግስታት ድርጅት አንድ የሰላም አስከባሪው ሰሜን ምስራቅ ማሊ ውስጥ በአዳፍኔ ጥቃት መገደሉን አስታወቀ የሚሉትና ሌሎችም ዘገባዎች ዜናዎች ይኖሩናል። አመሰግናለሁ ቆንጂት። አሁን ዝርዝር ዘገባዎችን ይዘንላችሁ እንቀርባለን። በምሽቱ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በብሾፍቱ የኢሬቻ በዓል አከባበር ላይ በርካቶች መሞታቸውን ተከትሎ በአዲስ አበባ ዙሪያ ባሉ የኦሮሚያ ከተሞችና በዋና ከተማዋ አንዳንድ አካባቢዎች የተቃውሞ እንቅስቃሴ ከሰኞ ማታ ጀምሮ መካሄዱን የኦሮሞ ፌዴራላዊ ዲሞክራሲያዊ ኮንግረስ አስታውቋል። የዓይን እማኝነቱን የሰጠ እንግሊዛዊ የዜና ዘጋቢ በተለይ በቡራዩ ከተማ ዛሬ አብዛኛዎቹ ሱቆች ዝግ እንደነበሩ ተናግረዋል። እስክንድር ፍሬው ዘገባ አልኳል። This is Iskander Freya reporting from Addis Ababa on protests in Oromia towns around Addis Ababa for the Horn of Africa service. I start with the intro. በቢሾፍቱ የኢሬቻ በዓል አከባበር ላይ በርካቶች መሞታቸውን ተከትሎ በአዲስ አበባ ዙሪያ ባሉ የኦሮሚያ ከተሞችና በዋና ከተማዋ አንዳንድ አካባቢዎች የተቃውሞ እንቅስቃሴ መካሄዱን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። የአይን ማኝነቱን የሰጠ እንግሊዛዊ የብሉምበርግ የዜና ዘጋቢ በቡራዩ አብዛኛዎቹ ሱቆች ዝግ እንደነበሩ ተናግሯል። እስክንድር ፍሬው ከአዲስ አበባ ተከታትሎ ልኳል። ኤንዶፊንትሮ ናውት ዘፉል ስቶሪ ቴክስት በቢሾፍቱ የኢሬቻ በዓል አከባበር ላይ ከሞቱት ሰዎች አንዳንዶቹ የእነዚህ በአዲስ አበባ ዙሪያ ያሉ ከተሞች ነዋሪ መሆናቸውን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ እንዳብራሩት ታዲያ የሟቾቹ አስከሬን ከየከተሞቹ ሲደርስ ሲያስረክቡት አስከትሏል። ከመስከረም ሁለት ወዲህ በሀገሪቷ ላይ ከፍተኛ የሀዘን ድባብ እንዳለ ይታወቃል። በዚሁ ምክንያት አሁን በየአካባቢው ሬቻ ላይ በደረሰው ጉዳት አስከሬኖቻቸው በየቦታው በሚሄዱበት ጊዜ አንደኛ ህዝቡ በከፍተኛ ደረጃ ልብ የሚነካ አሳዛኝ ጉዳይ በየቦታው እየተፈጸመ ነው። ዛሬ ጠዋት በቡራዩ ከተማ አጭር ቆይታ ማድረጉን የገለጸው በአዲስ አበባ የብሉምበርግ ዘጋቢ እንግሊዛዊው ዊሊያም ዴቪድሰን የተመለከተውን አካፍሎኛል። ቡራዩ ዛሬ ጠዋት ለአጭር ጊዜ ቡራዩ ከተማ ነበርኩኝ። እዚያ እንደደረስን አብዛኞቹ ሱቆች ዝግ ነበሩ። መንገድ ላይ ይታዩ የነበሩትም ከተለመደው አነስ ያለ ቁጥር ያላቸው ሰዎች ናቸው። የተወሰኑ ፌዴራልና አድማ በታኝ የፖሊስ አባላት ወደ አስኮ በሚያመራው መንገድ ላይ ነበሩ። ጥቂት ፌዴራል ፖሊሶችና በርካታ የአዲስ አበባ ፖሊሶችም ቡራዩ ላይ ነበሩ። ዊሊያም እንደሚለው በዚያ ምን ተፈጥሮ እንደነበር ሙሉ በሙሉ ግልጽ አይደለም። የተወሰነ የተቃውሞ እንቅስቃሴ እንደነበር እንደተነገረው ግን አስረድቷል። ሰኞ ማታ የጀመረና ወደ ማክሰኞ የተሸጋገረ። በእነዚህ መረጃዎች ላይ ከኦሮሚያ ክልላዊ መንግሥት ምላሽ ለማግኘት ጥረት አድርጌ ያለው ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁኝ፣ እስክንድር። ክቡራትና ክቡራን አድማጮች፣ በዚህ ዘገባ መጀመሪያ ላይ ለተፈጠረው የድምፅ መረባበሽ ይቅርታ እንጠይቃለን። ወደ ተከታዩ ዜና አልፋለሁኝ። አንድ የተባበሩት መንግስታት ድርጅት የሰላም አስከባሪ ወታደር ሰሜን ምስራቅ ማሊ ውስጥ በአዳፍኔ ጥቃት መገደሉ ተነገረ። ማሊን ከአልጄሪያ ጋር በሚያዋስናት አካባቢ ባለ የሰላም አስከባሪዎቹ ሰፈር ላይ በደረሰው ጥቃት ብዙዎች መቁሰላቸው ተገልጿል። የተባበሩት መንግስታት ድርጅት ባወጣው መግለጫ እንደተናገረው ትናንት ሰኞ ከአራት የተለያዩ አቅጣጫዎች በተሰነዘረው ጥቃት አንድ የቻድ ሰላም አስከባሪ ወታደር ሲገደል፣ ስምንት ቆስለዋል። የመንግሥታቱ ድርጅት ዋና ጸሐፊ ባንኪሙን በዚህ በዓለም አቀፍ ሕግ በጦርነት ወንጀልነት የሚፈረጅ ሲሉ በጠቀሱት ጥቃት ተጠያቂ በሆኑት ላይ አስቸኳይ እርምጃ እንዲወሰድ አሳስበዋል። ለጥቃቱ ኃላፊነት የወሰደ ወገን እስካሁን የለም። የትናንቱ ጥቃት የደረሰበት የሰሜን ማሊ አካባቢ ከአራት ዓመታት በፊት ጅሃዳውያን ወረው ተቆጣጥረውት የነበረ መሆኑ ተዘግቧል። በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ም ከ3 ዓመት በፊት ማለት ነው። ፈረንሳይ በወሰደችው ጣልቃ ገብ እርምጃ ከሚበዛው የሰሜን ማሊያ አካባቢ ጽንፈኞቹ የሁከት ቡድን ተዋጊዎችን ያባረረች ቢሆንም በአንዳንዶቹ አካባቢዎች አሁንም እንደሚንቀሳቀሱ ይታወቃል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አምስቱ የጸጥታው ጥበቃ ምክር ቤት ቋሚ አባላት ድምጽን የመሻር መብታቸውን ያለገደብ ገደብ መጠቀምን እንዲያቆሙ ከፍተኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ባለስልጣን አሳሰቡ። አሌፖ ውስጥ የሚካሄደውን የጅምላ ጭፍጨፋ ለማስቆም በፕሬዚደንት አሳድ ላይ የሚታቀደውን ማዕቀብ እነዚህ ቋሚ አባላት እንዳያከላክሉ ነው ጥሪ ያቀረቡት። ሊሳ ሽላይን ከጄኔቫ ለቪኦኤ ዘግባለች። አዲሱ አበባ ያቀርባል። ዩኤንኤችሲአር ማለት የተባበሩት መንግስታት ድርጅት ከፍተኛው የስደተኞች ኮሚሽነር ዛይድ ራአድ አልሁሴን በአሌፖ ሕዝብ ላይ የሚደርሰውን ሰቆቃ በወርሶ በስታሊንግራድ እና በድሬድሰን ላይ ከደረሰው ጋር ያመሳሰሉታል። የኮሚሽነሩ ቃል አቀባይ ሮፐርት ኮልቪ እንደገለጹት አሌፖ ላይ እየደረሰ ያለው የማያቋርጥ የቦምብ ውርጅብኝ በሁለተኛው የዓለም ጦርነት ወቅት የደረሰውን ጥፋት ያስታውሳል። እንዳሉትም አሌፖ ላይ በየቀኑ እየደረሰ ያለውን ውድመት፣ ሰቆቃና ግድያ ስንመለከት ንጽጽሩ ስህተት አይደለም ብለዋል። ባለፉት 10 ቀናት 106 ህፃናትን ጨምሮ 342 ሰዎች እንደሞቱ ነው የዓለም ጤና ድርጅት WHO ይፋ ያደረገው። ምናልባትም ትክክለኛ አሃዝ ከፍ ሊል እንደሚችል አክለው ገልጧል። ብዙውን ጊዜ በቻይና የምትታገዘው ሩሲያ ድምጽን በድምጽ በመሻር መብቷ ተጠቅማ የጸጥታው ጥበቃ ምክር ቤት ሊጥል ያቀደውን ማዕቀብ ለፕሬዝዳንት በሽር አልአሳድ አይስማማም በሚል አስቀልብሳለች። ይህ አካሄድ ሊቆም እንደሚገባው ዩኤንኤችሲአር ጥሪ ማስተላለፉን ነው ኮልቪ ያወሱት። ይህም እንዲህ እንዳለ ዩክራይን ውስጥ ላለው አለመረጋጋት መፍትሄ ለመሻት ምዕራባውያን ሸሪኮች ከሩሲያ ጋር ለመስራት ፈቃደኞች መሆናቸውን ይሁንና በዓለም አቀፍ ሕግና በነጻነት ላይ ያላቸውን አቋም ግን ለድርድር እንደማያቀርቡ ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አስታውቀዋል። ዛሬ ቤልጅግ ውስጥ ይህን አስተያየት የተናገሩት ኬሪ የኔቶን ግብ በቀጥታ ለሩሲያ ሕዝብ ለማስተላለፍ እንደሆነም ታውቋል። But I want to be very, very clear to everybody. We are not giving up on the Syrian people. የሩሲያ ህዝብ ምንም እንኳ መሪዎቻቸው አንዳንድ ጊዜ የሚናገሯቸው ነገሮች ቢኖሩም ኔቶ የማንንም አገር ህልውና ወይም አንድነት አይፈትንም። ይህንን በጣም ግልጽ ማድረግ እፈልጋለሁ። ከሩሲያ ጋር መስራት እንሻለን። የጋራ ግብ ካላት ሩሲያ ጋር መስራት እንሻለን። ከሌሎች አገሮች ውጭ ጉዳይ ሚኒስትሮች ጋር ያጠፋሁትን ጊዜ ያህል ከሩሲያው አቻይ ጋርም አጥፍቻለሁ። ሩሲያ የሶሪያውን ፕሬዚዳንት በሽር አልአሳድን ለመደገፍ የደረሰበት ውሳኔ ኃላፊነት የጎደለው ነው ሲሉም ኬሪ ነቅፈዋል። ሩሲያ እንደ አውሮፓ አቆጣጠር በ2014 ዓ ም ክሬሚያን ከዩክራይን ከለየች ወዲህ የሩሲያና የምዕራባውያን ግንኙነት ሻክሮ እንደቆየ ይታወቃል። በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻ ዜና ሪፑብሊካኑ እጩ ዶናልድ ትራምፕና ዲሞክራቷ ሂለሪ ክሊንተን የመጀመሪያ ክርክራቸውን ካካሄዱበት ጊዜ ወዲህ ሂለሪ ክሊንተን የነበራቸውን የምርጫ ድጋፍ ብልጫ እንደገና እጃቸው እንዳደረጉ ብዛት ያላቸው የሕዝብ አስተያየት ግምገማዎች አመልክተዋል። በሌላ በኩል በፕሬዝደንታዊ ምርጫው ምክትል ፕሬዝደንታዊ እጩዎቹ በዛሬ ዕለት ፋርምቪል፣ ቨርጂኒያ ውስጥ ክርክራቸውን ያካሂዳሉ። በመጽሔት ክፍለ ጊዜ ዘገባ እናክልበታለን። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎኸርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 24 2009 ዓ ምህረት ምሽት ፕሮግራም ነው። በኢትዮጵያ የተቃውሞ እንቅስቃሴዎች በከትናንት በስቲያው የኢሬቻ በዓል ላይ በደረሰው ጉዳት ሁኔታና ሌሎችም የወቅቱ ጉዳዮች ላይ የተካሄደ ውይይት ይዘናል። እኔ ግን እንደሚመስለኝ ይሄ የሕግ ጥፋት እና ፖሊስ የሚፈታ ይህ ስብሰባለን የቆየው የፖለቲካ ችግር ነጸብራቅ ነው ብዬ ነው ማስበው። እና ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው? ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል። አንደኛ አስለቃሽ ድርስ ተለቋል። ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው ማምነው። እኔ ዝግጅቱ በሁለተኛው አጋማሽ ይቀርባል። ሶስት ምሁራን ናቸው በእነዚህ ነጥቦች ዙሪያ የተወያዩት። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከመላው የኦሮሞ ክልል የተሰበሰቡ የኦሮሞ ማህበረሰቦች አባላት በአሳዛኝ ሁኔታ በተጠናቀቀው ከትናንት በስቲያው ኢሬቻ በዓል ላይ ከተገኙ በኋላ ወደ የመጡበት ተመልሰዋል። አንዳንዶቹ የሞቱባቸውን ዘመዶቻቸውን እየቀበሩ ሲሆን፣ በሁኔታው የተቆጡ ብዙዎች ደግሞ ዛሬ በየስፍራው ተቃውሞ አሰምተዋል። ከጸጥታ ኃይሎች ጋር ተጋጭተውም ጉዳት መድረሱ እየተገለጸ ነው። የዛሬው ተቃውሞ ብዛት ባላቸው የዋና ከተማዋ አካባቢዎችም መካሄዱ ተገልጾልናል። ሰሎሞን ክፍሌ ተከታትሏል። ተቃውሞዎቹ ዛሬ በአዲስ አበባ ከተማና ዙሪያዋ እንዲሁም በተለያዩ የሀገሪቱ አካባቢዎች ተካሂደዋል። በተለይ በአዲስ አበባ የት የት አካባቢ ነው የተካሄዱት የሚለውን ጥያቄ ነበር ያስቀደምኩት። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዘርዝረዋል። አሁን እንደደረሰን ከሆነ ከአካባቢው የደረሰውን ጉዳይ ቀርቦ ለማጣራት በጣም አስቸጋሪ ነው። ነገር ግን ንቅናቄዎችና ተቃውሞዎች የተነሱት አሸዋ ሜዳ ላይ፣ አዲስ ሰፈር፣ ቡራዩ ካሊቲ ዱከም ሳር ቤቶች ሰበታ ሰንዳፋ ቄራ ጀሞ ከጣ ወለጋ ሰፈር አለምገና በተለይ ከጣ እና ወለጋ ሰፈር አሁን በአሁኑ ጊዜ በአሁኑ ጊዜ ታጣቂዎች በየቤቱ ላይ ቆመው ወጣቶችን ሁሉ እየያዙ ውጭ ያገኙትን ሁሉ በድብደባ ይዞ መሄድ ነው ወዴት እንደሚወስዱም አይናገሩም እንደዚህ አይነት ነገር ሁሉ እየተፈጸመ ነው አስጊ ነው በጣም በጣም ክሪቲካል ሁኔታ ላይ ነው ያለን። የኦሮሞ ፌዴራሊስት ኮንግረሱ ምክትል ሊቀመንበር አቶ ሙላቱ ገመቹ ሁኔታዎች ከፍተው እዚህ ደረጃ ከመድረሳቸው አስቀድሞ አመራሩ አጣዳፊ እርምጃ እንዲወስድ ካሳሰብን ቆይተናል ብለዋል። አቶ ሰለሞን እንደምታውቀው በየቦታው የሚነሱ የህዝብ ጥያቄን ቀደም ብለንም በፓርቲያችንም ስናስተላልፍ የነበረው በተቻለ መጠን የሰው ህይወት እንዳልፍ ችግር እንዳይፈጠር ሰላማዊ በሆነ ሁኔታ ያገባናል የምለው ስለ ሀገሪቷ ጉዳይ ካሉት ወገኖች ጋር ሀገሩን የሚያስተዳድሮ ፓርቲና መንግስት ይህንን በሰላማዊ በሆነ ሁኔታ ሰዎችን አሰባስቦ ሰላም እንዲፈጥር ብዙ ጥረት አድርገናል። በበኩላችን አንድም ሰው አንድም ሰው ቢሆን ህይወቱ እንዲያልፍ ፍላጎትም የለንም። ሰላም እንዲወርድ ነው። እኛም በሰላማዊ መንገድ ነው የተደራጀ ነው። ሁልጊዜ ለሰላም እጃችን እንዘረጋለን። ይሄ እንዳለ ሆኖ የእሬቻ ጉዳይ በሚመለከት መስከረም አስር ሁለት ሺ ዘጠኝ አመተ ምህረት መግለጫ አውጥተናል። ሰላማዊ እንዲሁን ያ ከዛ ታለፈ እንደዛ እንደፈለግነው ነው ሊሆን አልቻለም። የሆኑ ህይወቶች ሁሉ አልፈዋል። አገራችን አሁን በከፍተኛ የሀዘን ድባብ ውስጥ ነች። በየቦታው አስከሬን እየሄደ ነው። ኦሮሚያ ውስጥ አስክረን ያልሄደበት አካባቢም የለም። በየቦታው ደግሞ ህዝብ ቁጥጥር ውጪ እየሆነ ነው። በየቦታው ይነሳል። ግሪባን ሶሀይ ነው በአካባቢ ባሉት አመራሮች ላይ ቁጣውን እየገለጸ ነው። አሁን ቀስ በቀስ አዲስ አበባም ጭምር እየመጣ ነው። በዛሬው ተቃውሞ ወቅት ጉዳት ስለመድረሱ የምታውቁት ነገር አለ ወይ ብያቸው ነበር። ጉዳቱን አሁን ይሄ ነው ይሄ ነውን ብለን ለመናገር ያስቸግረኛል። ምክንያቱም የተረጋጋ አይደለም። የእኛ አባሎቻችንም በቦታው ተገኝቶ ይሄ ነው ብሎ ለማየት አስቸጋሪ ነው። እንቅስቃሴ በጣም የታገደ ነው። በዛ አካባቢ በአንድ ጊዜ የደረሰውን የካጠሎ እነዚህ አንዳንድ ነገሮችን ሁሉ አይቶ መዝኖ ይሄ ነው ብሎ የኩቹን እውነተኛውን ለማቅረብ ያስቸግረኛል በአሁኑ ጊዜ እና ሁኔታዎች በአካባቢው የሚደርሰውን ኢንፎርሜሽን ይሰጡኛል። ይሄ ነው አሁን ክሩድ የሆነ ኢንፎርሜሽን ነው የምንሰጣችሁ። ለወደፊቱ ይህንን እንግዲህ እግዚአብሔር ከፈቀደ ሰላም ካገኘን በሚቀጥለው ካልሆነ በስተከር አሁን እዚህ ቦታ ይሄ ሆነ ይሄ ተደረገ የሚል ነገር አላገኘንም። ግጭቱ ግን እንዳለ ነው። እና አሁን ሁኔታዎች እዚህ ደረጃ ደርሰዋል። መፍትሄው ምንድን ነው? በእርሶ አስተያየት ለአቶ ሙላቱ አስከትዬ አቀረብኩላቸው ጥያቄ ነው። መፍትሄው እኮ እጃችን ነው በምንም አይነት ሁለት ሰው በሀሳብም በድርጊትም ሊለያይ ይችላል። ነገር ግን በዚህ በሀያ አንደኛው ክፍለ ዘመን ቁጭ ብለን ተነጋግረን ችግሮችን መፍታት ስንችል አጭሩን መንገድ ትተን ረጅም እነዚህ ሁሉ በውጪ አሁን ከኦሮሚያ አስር ወራት ሁሉ ሲካሄድ የቆየው ቀስ በቀስ እንግዲህ ወደ ዋና ከተማችንም እየገባ ነው እና ወዴት እንሄዳለን የሚለው በእውነቱ ለሁሉም ጥያቄ ነው። ይሄን እንግዲህ አሁን ገዢው ፓርቲ እጅ ነው ያለው። ማለት ሰላምን ለማውረድ በሰላም መንገድ ሁሉንም ለመጨረስ ይሄ ይቻላል። ልቦና ከሰጣቸው እና ለሰላም እጃቸው የሚዘረጉ አይነት ሆኖ ከተገኙ ሰላም ማውረድ ይቻላል። አሁንም ቢሆን አገሪቷን የሚያስተዳድረው አካል ቅሬታ ያላቸውን ሰዎች ሰብስቦ ይሄንን ማስተካከል፣ ምን ይሻላል ተነጋግረን እንፈጽም ማለት ይቻላል። ተጨማሪ ደምሳ ፈስ ንብረት ሳይወድም እነዚህ እንግዲህ ባንስ ያላቸውን ሰዎችን ይመለከተናል ያሉትን ጥሪ አድርጎ አሰባስቦ መቼም በዲሞክራሲ የተቋቋመ መንግሥት ነው የሚል ራሱን የሰየመ ስለሆነ ይህንን ተግባራዊ ቢያደርግ ጠቃሚ ነው ነው ያ ካልሆነ ግን እንፈራው የነበረው ነገር ሁሉ እየተቃረበ እየደረሰብን ነው እና ስጋቱ እንደቀጠለ ነው። በሌላ በኩል የሃይማኖት አባቶች በየቦታ ያሉት እኔ ጥሪ የማስተላልፈው ሁሉም ይሄንን የሚፈሰውን ደም የሚወድመውን ንብረት ይሄን ለመከላከል በተቻለ መጠን ያን ይሄንን መስራት ነው። ይሄ እርቅ እንዲወርድ፣ ሰላም እንዲወርድ ይሄንን እዚህ ላይ መስራት አለባቸው። አንዱን ወገን ብቻ መንግስትን ብቻ ወግኖ ነው የካድሬነት ስራ ከመስራት የፈጣሪ የሰጣቸውን አደራ እንዲወጡ አሁንም ጥሪ አቀርባለሁ አቶ ሙላቱ ገመቹ የኦሮሞ ፌዴራልስ ኮንግሬስ ምክትል ሊቀመንበር ለሰጡኝ አስተያየት በጣም አመሰግናለሁ እኔም በጣም አመሰግናለሁ አቶ ሰሎሞን የዛሬውን ተቃውሞ በእናንተ አካባቢ ምን አስነሳው ስል አንድ የዓለም ገና ነዋሪ ጠይቄያለሁ ስማቸውን ለመግለጽ አልፈለጉም ለደህንነቴ እሰጋለሁ በሚል አዎ በእርግስ ሰልፍ ነበረ ለምን ነበር ሰልፍ የወጣችሁት ለሰልፉ ምክንያት የሆነው በኢሬቻ ላይ የሞቱትን ወንድሞቻችንን እህቶቻችንን ለመቅበር የነበረው ኢሚዲየት ኮዙ ሊባል ይችላል። ለመቅበር ወጥታችሁ ነው ግጭቱ የተፈጠረው? በዛ ወደ ተቃውሞ ተቀየረ ማለት ነው። በህይወትና ንብረት ላይ የደረሰ ጉዳት ስለመኖሩ የሚያውቁት ነገር አለ? በቁጥር ማስቀመጥ ባልችልም የደረሰ ጉዳት ነበር። የሞተ ሰው አለ? የሞተ ሰው የለም። እርስዎ ጉዳት ደርሶበታል? አይ አልደረሰብኝም። እንዴት ነው በጸጥታ ኃይሎቹና ተቃዋሚ ሰልፈኞቹ መካከል ግጭቱ የተፈጠረው? ው ሰልፈኞች ስንሉት ከዚህ በፊትም የነበረው እኛ የኦሮሞ ህዝብ ለመሞት አልተፈጠርንም የራሳችንም መንግስት እንፈልጋለን የመንግስትን ኃላፊነት ይዞ ያለው ድርጅት እኛን አይወክለንም ሊያስተዳድረንም ብቃት የለውም አሁኑኑ ስልጣን ለቆ ይውጣልን የሚል ነው። አድማጮች ከአዲስ አበባ ውጭም ዛሬ ይህንኑ በኢሬቻ በዓል ላይ ተፈጸመ ያሉትን ፍጅት በመቃወም የኦሮሞ ብሔረሰብ አባላት ሰልፍ ወጥተዋል። ባልደረባችን ቱጁቤ ኩሳ ያነጋገረቻቸውም ነዋሪዎች ገልጸዋል። ትላንት ቄሌም ወለጋ ደምቢዶሎ ከተማ ውስጥ በተካሄደ ተቃውሞ ላይ የሰው ሕይወት መጥፋቱንና ታመው ሆስፒታል የሚገኙ እንዳሉም ነዋሪዎች ለቱጁቤ ገልጸዋል። ወንድሟ ቢቂላ ሂካ በጥይት ተመትቶ ከወደቀ በኋላ ስትደርስ ደም ባፍና ባፍንጫው ይወጣ እንደነበር ማየቷን ተናግራለች። ከሞተ በኋላም እኔንም ታፋይ ላይ በጥይት መቱኝ ስትል ሁንደቱ ቢራቱ አብራርታለች። ብቂላ የሚባለው ወንድሜ ከሞተ በኋላ ወደ ሆስፒታል እየወሰድነው ነበር። በጥይት አንገቱ ላይ ተመትቶ በጆሮው ነው የወጣችው። እኔ እንደደረስኩ አስለቃሽ ጋዝ ተኮሱ። ወደኩኝ ስነሳ እኔንም ታፋዬ ላይ በጥይት መቱና ጣሉኝ ስትል ለቱጁቤ ሁኔታውን የገለጸችው ሁንደቱ ቢራቱ ናት። ሌላው በሳንጃ ጉንጩን እንደተወጋ ለቱጁቤ የነገራት ደግሞ ወጣት ጫላ ዮሴፍ ይባላል። ሆዱንና ወገቡን ረጋግጠው ጥለውት ከሄዱና ሰዎች አንስተው ሆስፒታል ካደረሱት በኋላ ቱጁቤ ደምቢዶሎ ሆስፒታል አልጋው ላይ እንዳለ አግኝታ አነጋግረዋለች። የከተማዋ ነዋሪዎችም አራት ሰዎች መገደላቸውን ገልጸዋል። የሆስፒታሉ ሠራተኞችም ስድስት ሰዎች ቆስለው ሕክምና እየተደረገላቸው መሆናቸውንና ሁንደቱ ቢራቱም ታፋዋ ላይ በጥይት መመታቷን አረጋግጠውላታል። ዛሬ ምስራቅ አርሲ ውስጥም ተቃውሞ መካሄዱን ቱጁቤ ኩሳ ያነጋገረቻቸው የከተማዋ ነዋሪዎች አስረድተዋል። አድማጮች፣ ለዚህ ለተጠናቀረው ዘገባ ከመንግሥት በኩል አስተያየት ለማግኘት ጥረት አድርገናል። ለአቶ መሐመድ ሰዒድ የመንግሥት ኮሚኒኬሽን ጽፈት ቤት የሚዲያና የሕዝብ ግንኙነት ዳይሬክተር ያደረግነው ተደጋጋሚ የቴሌፎን ጥሪ መልስ አላገኘንም። የተያዘ ምልክት ይሰጣል። ጥረታችን ይቀጥላል። ያገኘነውን ምላሽ እናደርሳለን። የአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በቢሾፍቱ የእሬቻ በዓል አከባበር ላይ ለሞቱት ሰዎች ሐዘናቸውን የገለጹት ሁለት ተቃዋሚ ፓርቲዎች ሁኔታው በገለልተኛ አካል እንዲጣራ ጠይቀዋል። በበዓሉ ላይ በነበረው ሕዝብ ላይ አስለቃሽ ጢስ ለመጠቀም የሚያስገድድ ሁኔታ አልነበረም ብለዋል። የኦሮሞ ፌዴራሊስት ኮንግረስና የመላው ኢትዮጵያ አንድነት ድርጅት እስክንድር ፍሬው ዘገባ አለው። የኦሮሞ ፌዴራሊስት ኮንግረስና የመላው ኢትዮጵያ አንድነት ድርጅት መግለጫዎቹን ያወጡት በተናጥል ነው። ተመሳሳይ ሀሳብ ማንጸባረቃቸው ግን ይታያል። በቢሾፍቱ የእሬቻ በዓል አከባበር ላይ ለሞቱት ሰዎች መንግሥትን ተጠያቂ ያደረገው የኦሮሞ ፌዴራሊስት ኮንግረስ ይህንን እኩይ ተግባር የፈጸሙ ለፍርድ እንዲቀርቡ ጠይቋል። ይህንን እኩይ ተግባር የፈጸሙ የመንግስት ኃይሎችና ትእዛዝ የሰጡ ባለሥልጣናት በሕግ ፊት ተጠያቂ እንዲሆኑ እናሳስባለን ያለው የፓርቲው ሊቀመንበር ዶክተር መረራ ጉዲና ለቪኦኤ እንዳብራሩት በበዓሉ ላይ የተገኙ ሰዎች ንብረት አላወደሙም፣ ሌላ አይነት ህገወጥ ተግባርም አልፈጸሙም። በገዢው ፓርቲ ደጋፊዎችና ታጣቂዎች ላይ አደጋ እንዳልደቀኑም ያምናሉ። እናም አስለቃሽ ጋዝ ለመጠቀም የሚጋብዝ ሁኔታ አልነበረም ብለዋል። የህዝብ ንብረት ባልጠፋበት አንድ ሰው ባልሞተበት፣ አንድ ሰው በጥፊ እንኳን ባልተመታበት የመንግስት ባለስልጣን ነኝ የሚል የመንግስት ደጋፊ ነች የሚል ባልተመታበት በጥፊ እንኳን ማለት ነው ባልተመታበት ሁኔታ እልቅት እንዲደርስ መንገድ መክፈት ምንድን ነው ትርጉም? ሚሊዮኖች ላይ ሰው መንግስት ሰራዊት አሰማርቶ ቶክስ አስከፍቶ ጭስም ቢሆን ማለት ነው እኮ ጭስ እኮ ሰላማዊ ዜጋ ላይ ተተኩስም አመፅ እኮ አይደለም ምንን ለመከላከል ያንን ያደረገው እኔ እስካየሁት ድረስ እንግዲህ እንትን የሚያደርጉት ላውድ ስፒከር ቀምቶ ተናገሩ ነው። ላውድ ስፒከር ማይክሮፎን ተቀብሎ ተናገሩ ነው። ከዛ ውጭ ግን በአንድ የቆሰለ ሰው አላሳዩ። በዱላ የተመጣ በድንጋይ የተመጣ በምን የሆነ በጥይት ይቅርና ማለት ለምንድን ነው ያ ሁሉ ተኩስ? ዶክተር መራቅ ቁጥሩን በተመለከተም የተለያየ መረጃ እየሰጣችሁ ነው። የኢትዮጵያ መንግስት 52 55 የሚሉ ቁጥሮችን ነው እየሰጠ ያለው። በትናንትና ውለት ደግሞ የደብረ ዘይት አጠቃላይ ሆስፒታል ኃላፊ አቶ ደሳለኝ ባይሳ ለሀገር ውስጥ የመገናኛ ብዙሀን ለኢትዮጵያ ቴሌቪዥን ሲናገሩ ሀምሳ አምስት ናቸው የሞቱት ሰዎች ቁጥር ብለዋል። እና በእናንተ ፓርቲ በኩል ያለው ቁጥር ምንድን ነው? መረጃችሁ እስከየት ነው? እኛ አባሎች አሉን። በአባሎቻችን በሚደርሱን ደረጃ ዓይን ምስክሮች በሚሰጡን ደረጃ በመቶዎች የሚቆጠሩ እንደሞቱ እስከ ትናንት ማታ ድረስ እስከ ትናንት ማታ ድረስ ሬሳዎች ከሀይቁ ሲወጡ እንደነበረ የአደባባይ ምስጢር ነው። ይህም ቢሆን ነገሩ ህዝብ ሃምሳ አምስትም ሆነ ሰባት መቶ አግባብ ባልሆነ መንገድ ንጹሐን ዜጎች ሞቷል። አሁን መንግስት የያዘው ምንድን ነው? የቁጥር ጫወታ ነው። የለም እኔ ሃምሳ አምስት ብቻ ነው እንዲሞቱ ያደረግኩኝ ሰባት መቶ አይደለም፣ ምን አምስት መቶ አይደለም የሚለው አይነት ክርክር ነው። እሱም የድርቅና ክርክር ነው ለእኔ ማለቴ ነው። ምክንያቱም ንጹሐን ዜጎች መንግስት ያለግባብ በወሰደው እርምጃ ያለግባብ በወሰደው እርምጃ ሞቷል። እኛ ባለ መረጃ ደብረ ዘይት ሆስፒታል ብቻ ሳይሆን የሞቱም ይሁኑ የቆሰሉ ወደ ናዝሬት፣ ወደ አዳማ፣ ወደ አዲስ አበባ ሲወሰዱ ነበር አይን ምስክሮች እያዩ። ይሄ እኮ ሚሊዮኖች እያዩት የተሰራ ነገር ነው። ደግሞ ቤተሰቦች እኮ እየተረዱ ነው። በግን ደብረ ሰብ ይቻለሁ፣ ሰንዳፋ ሰብ ይቻለሁ ወለጋ ሰምቻለሁ። አምቦ አካባቢ ማዕት ቦታዎች ሰምቻለሁ። በመቶዎች ሲሉ ግን ለምሳሌ አሁን በትናንትና ሁለት ፓርቲያቸው የሰጠው መረጃ ነው። መረጃዎች ከሶሻል ሚዲያ ጀምሮ ነበር መረጃዎች ነው ነው ሰዎች እዛ አካባቢ ተንቀሳቅሰው በተለያዩ መንገድ ከደረሱን ሰዎች ከፍተኛ ይሄኛው ነው። እስከዛ ድረስ ይደርሳል የሚል ግምት ተሰጥቷል። እስከ 678 ይደርሳል የሚል ግምት ነው ያላችሁ ግምት ተሰጥቶናል። ከዛ በምደርሰን የዓይን ምስክሮች እስከ ትናንት ድረስ ከሀይቆ እየወጣ ባለው ሬሳ ቁጥር እኮ እየጨመረ ነው። ቀደም ሲል እንደተገለጸው የቢሾፍቱ አጠቃላይ ሆስፒታል ለሀገር ውስጥ የመገናኛ ብዙኃን በሰጠው መረጃ የሞቱት ሰዎች ቁጥር 55 መሆኑን አስታውቋል። የሆስፒታሉ ስራ አስኪያጅ ደሳለኝ ባይሳ ይህንኑ ያብራሩት ትናንት ወደ ሆስፒታላችን የመጡት የሬሳ ብዛት 54 ነው። እስከ ትናንት ማታ ያየ ነው። ዛሬ ከተገኘው ሟች ጋር 55 ይሆናል ማለት ነው። ቁጥሩ መቶና ከዛ በላይ የሚሆኑ ደግሞ በህይወቱ የመጡ ነበሩ። ሌላው ተቃዋሚ የመላው ኢትዮጵያ አንድነት ድርጅት ዛሬ በሰጠው መግለጫ በቢሾፍቱ በሞቱት ዜጎች የተሰማውን ሀዘን ገልጿል። ጉዳዩ እንዲጣራና የድርጊቱ ፈጻሚዎችም ለፍርድ እንዲቀርቡ በፓርቲው ዋና ጸሐፊ አቶ አዳነ ጥላሁን የተነበበው መግለጫ ጠይቋል። ከዚህ ቀደም በኦሮሚያ፣ በአማራ፣ በጎጂና በሰገን ህዝቦች በተለይም በኮንሶ ህዝቦች ላይ እንዲሁም በሌሎች ክልሎች አሁን ደግሞ በቢሸፍቱ በኢረቻ በዓል ስም በተሰባሰቡ ሰላማዊ ዜጎች ላይ የተፈጸመው እልቂት በገለልተኛ አካላት እንድጣራ፣ ሁለተኛ፣ ይህና ሌሎች ከዚህ በፊት የተፈጸሙት ግድያዎች አግባብ አለመሆናቸው ታውቆ መንግስት ህዝቡን በይፋ ይቅርታ እንድጠይቅ፣ ሶስተኛ፣ ከዚህ ቀደምም ሆነ አሁን ቢሸፍቱ ሆራ ሀይቅ ላይ ለሞቱት ቤተሰቦች መንግስት የደም ካሳ እንድከፍልና በድርጊቱ ዙሪያ ላይ የሚጠረጠሩትን ለህግ እንዳቀርብ። አራት የውጭ ሀገር ዲፕሎማቶች የተባበሩት መንግስታት ድርጅት ተመድ፣ እና የተመድ ባለ ልዩ ልዩ ሙያ ድርጅቶች የኢህአደግ መንግስት እየፈጸመ ያለው የግፍ ግድያ ከጊዜ ወደ ጊዜ እየጨመረ መሄዱን በቸልታ ከመመልከት ተቆጥበው የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በኢትዮጵያ መንግስት ዙሪያ ለሚያቀርቡት አቤቱታ ትኩረት በመስጠት ዓለም አቀፍ ገለልተኛ አጣሪ ኮሚቴ እንድመደብ የየበኩላቸውን ግፊት ያደርጉ ዘንድ በዚህ አጋጣሚ ጥሪያችን እናስተላልፋለን። መያድም እንደ ኦፌኮ ታዲያ መንግስትን ተጠያቂ አድርጓል። በሚሊዮኖች የሚቆጠሩ ሰዎች በተገኙበት በዓል ላይ መንግስት የዜጎችን ደህንነት መጠበቅ ነበረበት ያሉት የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ ናቸው። በሚሊዮኖች የሚቆጠሩ ኢትዮጵያኖች የተሰበሰቡበት ቦታ ላይ ገደል መኖሩን እያወቀ ያንን ገደሉን ቦታ ጥንቃቄ እንዲደረግ ለምን አልተደረገም ነው የመንግስት ድክመት ነው ይሄ እንግዲህ ትልቅ ድክመት ለህዝብ ማሰብ ነበረበት እዛ ቦታ ላይ ምን ይደርሳል መጨናነቅ ይመጣል ብዙ ነገር ይኖራል ያንን መደረግ ነበረበት ነው የምንለው እኛ እንደ ተቃዋሚዎቹ ሁሉ መንግስትም ለደረሰው የሰው ህይወት መጥፋት ተጠያቂዎቹ እነማን እንደሆኑ ድምዳሜ ላይ የደረሰ ይመስላል አደጋው የደረሰውና የሰው ህይወት የጠፋው በሁከት ፈጣሪ ኃይሎች ነው ሲል ነው ያስታወቀው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሰሞኑን ባወጣው መግለጫ አስቀድመው የተዘጋጁ ኃይሎች ሁከትና ግርግር ማስነሳታቸውን ጠቅሷል ከዚሁ ጽሕፈት ቤትና ከኦሮሚያ ክልላዊ መንግስት በተለይ በዛሬው የተቃዋሚዎች መግለጫ ላይ ምላሽ ለማግኘት ጥረት አድርጌ ያለው ለጊዜው አልተሳካም እንደተሳካ እየቀርባለው ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች፣ አሁን ስቱዲዮ ከገባን የደረሰን ዜና አለ። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኃላፊ ለመንግስቱ መገናኛ ብዙሃን የሰጡት ማብራሪያ አለ። አዲስ አበባ በሰላማዊ እንቅስቃሴ ላይ መሆኗን አስታውቀዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኃላፊ አቶ አሰፋ አብዩ በሰጡት በዚሁ መግለጫ ለመንግስቱ ቅርበት ላለው አንድ የመገናኛ ብዙሃን በአዲስ አበባ ጸረ ሰላም ኃይሎች ከሚያናፍሱት ወሬ ውጪ ከተማዋ በሰላማዊ እንቅስቃሴ ውስጥ ትገኛለች ብለዋል። እንዲሁም በአዲስ አበባ ዙሪያ በሚገኙ ውስን ቦታዎች ላይ ትናንትና ዛሬ በኢሬቻ በዓል ላይ የደረሰውን አደጋ ተከትሎ ሁከት ለማስፋፋት ጥረት ተደርጓል ብለዋል ኃላፊው። በዚሁ ሙከራም ከውጭ ኃይሎች ትዕዛዝ በመቀበል ለሁከት የሚሰሩና የሚፈጠሩ ግርግሮችን በመጠቀም በተለይ ፋብሪካዎች አካባቢ ለዘረፋ የተቀላቀሉ ሰዎች ተሳትፈዋል ብለዋል። በሂደቱ ውስጥ ያለ ምንም መረጃ እንዲሁ የተቀላቀሉ እንዳሉም ተናግረዋል ኃላፊው። ዘግየት ብለን ዝርዝር ዘገባውን እናቀርብላችኋለን። አሁን ወደ ተቀሩት የምሽቱ ዘገባዎች እናልፋለን። የአፍሪካ የአስተዳደር ሁኔታ ካለፉት አስር ዓመታት ወዲህ በመጠኑ እንደተሻሻለ አንድ አዲስ ዘገባ ጠቁሟል። በሌላ በኩል ግን የጸጥታ ችግር በሰብአዊ መብቶች አጠባበቅና በምጣኔ ሀብት እድገት በኩል መሻሻል እንዳልታየ ተጠቅሷል። እጅግ የተጎዳችው ሊቢያ እንደሆነችም የአሜሪካ ድምጽ ዘጋቢ ሄንሪ ሪጅዌል ከለንደን ዘግቧል። አዳነች ፍስሀዬ ዘገባ አላት። በእያንዳንዳቸው ሶስት አፍሪካውያን ወደ ሁለት የሚጠጉ ሰዎች ካለፈው አስርተ ዓመት ወዲህ ደህንነትና በህግ መገዛት እየከፋ በሄደባት አገር የሚኖሩ መሆናቸውን የአፍሪቃ የአስተዳደር ሁኔታን የሚገመግመው ዓመታዊ የሞ ኢብራሂም መለኪያ ሐዝ አመልክቷል። ዘገባው 54 የአፍሪቃ አገሮችን በትምህርት በሙስናና በዲሞክራሲ ረገድ ያሉበትን ሁኔታ ያጤናል። የግምገማውን መድረክ የመሠረቱት የሱዳኑ ተወላጅ ቢሊዮነር ሞ ኢብራሂም ትላንት ስለ ዘገባው ለንደን ሆነው ባደረጉት ንግግር አሃዙ ግልጽ የሆነ መልእክት ያስተላልፋል ብለዋል። ይህ በደህንነትና በህግ መገዛት እንዲሁም በልማት የሚታየው እጅግ ጠንካራ የሆነ የቀመር ግንኙነት ነው። በአፍሪካ ሰላም እንደሚያስፈልገን ምንጊዜም ቢሆን ልንጮህለት የሚገባ ጉዳይ ነው። በአሁኑ ወቅት የሞ ኢብራሂም ተቋም አባል የሆኑት የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ጀንዳይ ፍሬዘር በበኩላቸው በተለይም የሚያሳስበው የጸጥታ ሁኔታ መዳከም ነው ብለዋል። አሳሳቢ የሚሆነው የአስተዳደር ሁኔታን ወደ ኋላ በመጎተቱ ነው የሰዎችን ሕይወት የሚመለከት በመሆኑም ጭምር ነው። ምክንያቱም ስለ ሰዎች የግል ደህንነት፣ ስለ ብሔራዊ ደህንነት ስናወራ ስለ መኖርና ስለ መሞት ጉዳይ ነው የምንናገረው። በብሔራዊና በግል ደህንነት ረገድ የከፋ ሁኔታ የታየው ሊቢያ ውስጥ ነው። የሊቢያውን አምባገነን መሪ ሞአመር ቀዳፊን ከአምስት ዓመታት በፊት ከስልጣን ለማስወገድ የረዳውን የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት የአየር ድብደባን የመሩት ብሪታንያና ፈረንሳይ እንደነበሩ ይታወሳል። ፍሬዘር ታዲያ ያ ጣልቃ ገብነት ስህተት እንደነበር በግልጽ ያሳያል ብለዋል። መማር ያለብን ትምህርት አለ። ከትልልቅ ትምህርቶች አንዱ ብዬ የማስበው አብዛኛው የአካባቢው ህዝብ ጣልቃ ገብነትን የሚቃወም ከሆነ ጣልቃ ከመግባት በፊት በጥሞና ማሰብ ያስፈልጋል። ሌላው ትምህርት ደግሞ ልታስተካክለው ወይም ልጠግነው የማትችል ከሆነ ባትሰብረው ወይም ባታፈርሰው ይሻላል የሚለው ነው። ሞሪሽስ ቀዳሚ ቦታ ይዛለች። ሶማሊያ አሁንም የመጨረሻዋ ነች። ሩዋንዳ ፈጣን መሻሻል በማሳየት ላይ ካሉት ሀገሮች አንዱ ሆናለች። ለመጀመሪያ ጊዜ በቀዳሚዎቹ አስር ሀገሮች ውስጥ ለመፈረጅ ችላለች። ወደ ተከታዩ ዘገባ እናልፋለን። ዛሬ ምሽት ላይ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ምክትል እጩዎች ክርክር ያደርጋሉ። በፋርምዌል ቨርጂኒያ ነው ይከራከራል፣ ይቅርታ፣ በፋርምቪል ቨርጂኒያ ነው ይከራከራሉ የተባለው። ሄኖክ ሰማእግዜር ዝርዝሩን ይዟል። በዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ከሚካሄዱት ሶስት የእጩዎች ክርክር በተጨማሪ የዛሬው የምክትል ፕሬዝዳንታዊ እጩዎች ለመራጮች ውሳኔ ሀሳቦችን የሚያቀርቡበት ነው። በዴሞክራቱ ሂላሪ ክሊንተን እና በሪፐብሊካኑ ዶናልድ ትራምፕ መካከል የተካሄደው የመጀመሪያ ዙር ክርክር ከዚህ በፊት ታይቶ የማይታወቅ ቁጥር ያለው ሕዝብ የተከታተለው ሆኗል። 80 ሚሊዮን በላይ ሰው። በዛሬው የምክትል ፕሬዝዳንታዊ እጩዎች ክርክር የኢንዲያናው አገረ ገዥ ማይክ ፔንስ እና የቨርጂኒያው ሴናተር ቲም ኬን መካከል የሚካሄድ ነው። ፔንስ ሰሞኑን በአሪዞና የምረጡን ዘመቻ ሲያካሂዱ ነው የቆዩት። የአሜሪካን ህልም ሕይወት እንዘራበታለን፣ የመጣኔ ሀብት እንቅስቃሴያችን እንዲሟሟቅ እንሰራለን። የዴሞክራቶቹ ምክትል ፕሬዚዳንታዊ እጩ ቲም ኬን ከሂለሪ ክሊንተን ጋር አብረው የምረጡን ዘመቻ ሲያካሂዱ ነው የሰነበቱት። በቅርቡ በቴክሳስ ሲናገሩ ሁሉንም ሰው በእኩልነት እንመልከት። ልክ ሂለሪ ክሊንተን እንደሆኑት ሁሉ ደግ ሰው፣ እኔ እንደሆንኩት ሁሉ እናንተም የሆናችሁትን ሰው ዐይነት አንድ እንሁን። የዛሬው ምሽት የምክትሎቹ ክርክር የሚካሄደው በትራምፕና ክሊንተን መካከል ከተካሄደው የመጀመሪያ ዙር ክርክር የሕዝብ አስተያየት ሰብሳቢዎች እንደሚሉት በክሊንተን አሸናፊነት ከተጠናቀቀ በኋላ ነው ይላሉ ተንታኙ ማቲው ዳለክ። ይህ ሁኔታ ዜጎች ለትራምፕ ድምፅ እንዳይሰጡ ምክንያት የሆነ ይመስለኛል። ከዚያም በተጨማሪ ወጣቶች፣ በተለይ ምርጫውን ለማሸነፍ ወሳኝ የተባሉ የሕብረተሰቡ አባላት አፍሪካ አሜሪካውያንና የላቲን ዝርያ ያላቸው ወጣቶች ለሂለሪ ክሊንተን የአውንታ ድምፅ እንዲሰጡ ያመቻቸ ነው ብዬ አስባለሁ። በዩናይትድ ስቴትስ የፕሬዚዳንታዊ ምርጫ ታሪክ የምክትሎቹ ክርክር በአንዳንድ ወቅቶች ትኩረት ቢስቡም ትኩረቱ በእጩዎች ላይ ነው። በዛሬው ምሽት ክርክርም ትኩረቱ በክሊንተንና ሰሞኑን በግብር አከፋፈል ዙሪያ አጣብቅኝ ውስጥ የገቡት ትራምፕ ላይ እንደሚሆን ተንታኞች ያስረዳሉ። በትራምፕና ክሊንተን መካከል የሚካሄደው ሁለተኛው ዙር ክርክር በሴንት ሉዊስ ሚዙሪ የፊታችን እሁድ ይከናወናል። አድማጮች ለምሽቱ ያሰናዳናቸውን ዘገባዎች ክፍለ ጊዜ አጠናቀናል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ ሀያ ሁለት ና በ ሀያ አምስት ሜትር ባጭር ሞገድ ላይ እንዲሁም በናይል ሳት ቪኦኤ ሀያ አራት ከምናቀርብላችሁ መደበኛ ዝግጅት በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ተኩል እስከ ምሽቱ ሁለት ሰዓት በ6080 እና በ15580 ኪሎ ሄርትስ አጭር ሞገድና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርበውን ስርጭት እንድታደምጡ እንጋብዛችኋለን። ክቡራትና ክቡራን አድማጮች ዝግጅቶቻችንን በጥራት ማዳመጥ እንድትችሉ አዳዲስ የስርጭት መስመሮችን ጨምረናል። አሁን እነዛን አነባቸዋለሁኝ። በእነዚያ መስመሮች ላይ ስርጭቶቻችንን በተሻለ ጥራት ማዳመጥ ትችላላችሁ። በ19 ሜትር ባንድ 15630 እና 15785 ኪሎ ኸርትዝ፣ በ22 ሜትር ባንድ 13615 እና 13860 ኪሎ ኸርትዝ፣ በ25 ሜትር ባንድ 16720፣ 12110 እና 12140 ኪሎ ኸርትዝ ናቸው። ኢንተርኔት ላይ ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በፌስቡክ እና በትዊተርም ታገኙናላችሁ። አሁን ወደ ተከታዩ ዝግጅት እናልፋለን። አሁን ለሁለተኛው አጋማሽ ወደ ተዘጋጀው ውይይት እናልፋለን። በኦሮሚያ ክልል የተቀሰቀሰው የተቃውሞ ተቃውሞ አንድ ዓመት ሊሞላው ጥቂት ቀናት ቀርተውታል። እንዲሁም በአማራ በኮንሶና በሌሎችም የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን እየተወሰዱ ያሉ እርምጃዎች ለበርካቶች ህይወት መጥፋት ምክንያት ሆነዋል። ይህንን ጉዳይም ዓለም አቀፍ የብዙሃን መገናኛዎችን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡበት ይገኛሉ። ከትናንት በስቲያ እሁድ በቢሾፍቱ ሆራ አርሰዲ ሐይቅ ላይ ሊከበር በዝግጅት ላይ በነበረውና ከኦሮሞ ክብረ በዓሎች አንዱ በሆነው እሬቻ በዓል ላይ በተከሰተው አደጋ ደግሞ የበርካቶች ህይወት ጠፍቷል። ይህንንና ሌሎች ወቅታዊ ጉዳዮችን አስመልክቶ ጽዮን ግርማ ከሦስት ምሁራን ጋር ውይይት አድርጋለች። እንግዶቹ ራሳቸውን አስተዋውቀው ይጀምራሉ። ሙጌታ አረጋ ይባላለሁ በአሜሪካ በዋሽንግተን ዲሲ በጥብቅና ስራ ሰማሪች ነው ኖሩ አሁን ኢትዮጵያ ውስጥ በግል ጉዳይ ነው የመጣሁት። አመሰግናለሁ ጽዮን። ደረሰ ጌታቸው እባላለሁ ኒውዮርክ ሲቲ ውስጥ በሚገኝ አዮና ካሌጅ በሚባል ሊበራል አርትስ ካሌጅ የአርበን ሶሲዮሎጂ ረዳት ፕሮፌሰር ነኝ። እሺ። ጽዮን ጸጋ ይባላለሁ የህግ ተማሪ ነኝ። በሜልበርን ከተማ ነው የምኖረው። አሁን በሜልበርን ዩኒቨርሲቲ ህግ ፋክልቲ ሪሰርቸር ረዳት መምህር ነኝ። ሶስታችሁንም በጣም አመሰግናለሁኝ። በእኔ በኩል የኢትዮጵያን እንደው አጠቃላይ አሁን ያለውን ሁኔታ አጠር አድርጌ ለመዳሰስ ልሞክርና ከሱ እንነሳ። የኢትዮጵያ አጠቃላይ የፖለቲካ ሁኔታ ውጥረት ውስጥ ከገባ አንድ አመት ሊሞላው ቀናት ናቸው የቀሩት። በኦሮሚያ ክልል ተግባር ላይ ሊውል በንድፍ ተዘጋጅቶ የነበረው ማስተር ፕላንን በመቃወም እንዲሁም አላግባብ እየተከናወነ ነው የተባለን የመሬት ንጥቂያ በመቃወም የክልሉ ነዋሪዎች ያስነሱት ተቃውሞ በጥቅምት ወር አንድ አመት ሊሞላው ነው። ይህን ተቃውሞ ተከትሎም በኢትዮጵያ ውስጥ b ትክክለኛው ቁጥር የሚመዘግብ አካል ባለመኖሩ በቁጥሩ ላይ እስካሁን የተረጋገጠ መረጃ ባይኖርም በርካቶች ህይወታቸውን አጥተዋል። አካል ጉዳተኛ የሆኑም አሉ። የታሰሩም በጣም በርካታ መሆናቸውን እኛም ስንዘግብ ቆይተናል። የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችም እንደዚሁም የኢትዮጵያ መንግስትም ጭምር ከሚያወጡት ሪፖርቶች ማየት ይቻላል። በአማራ ክልል በጎንደር ከተማ የተቀሰቀሰውም ግጭት እንደዚሁ አራት ወራትን አስቆጥሯል። እየተቃውሞም ወደ ሌሎች የክልሉ ከተሞች ተዛምቶ ለበርካታ ሰዎች ህይወት መጥፋት አካል መጎዳትና መታሰር ምክንያት ሆኗል። በደቡብ ክልል በኮንሶ ውስጥም ራስን በራስ የማስተዳደርና በዞን የመደራጀት ጥያቄ አስነሳው ተቃውሞም እንዲሁ ለበርካቶች ህይወት መጥፋት ንብረት መቃጠልን መፈናቀልና አለመረጋጋትን አስከትሏል። በሌሎች አካባቢዎችም እንደዚሁ አለፍ አለፍ እያሉ የተለያዩ ሪፖርቶችና ዜናዎች ሲሰሙ ቆይተዋል። እንግዲህ ከሶስት ቀናት በፊት ደግሞ ከኦሮሞ ማህበረሰብ ክብረ በዓላት አንዱ ኢሬቻ በዓል ላይ የተከሰተውን ማየት እንችላለን። እነዚህ ሁኔታዎች የሚያሳዩት በኢትዮጵያ ሁኔታዎች እለት ተእለት መሻሻልን ከማሳየት ይልቅ ነገሮች እየተባባሱና ና የሰው ህይወት መጥፋት መቀጠሉን ነው። ዛሬ እንግዲህ እናንተን ሶስት እንግዶች የጋበዝ ነው። ሶስታችሁም የኢትዮጵያን ጉዳይ በቅርብ እንደሚከታተል ምሁር ነገሮችን ትከታተላላችሁ ከሚል እሳቤ ነውና፣ ከትላንት በስቲያ ከተከሰተው የኢሬቻ በዓል ሁነት ስንነሳ በዚህ በዓል ላይ ለደረሰው የህይወት መጥፋት አደጋ ማን ነው ተጠያቂ የሚሆነው ከሚለው ጥያቄ እንነሳ። ይህንን ሁኔታ እንዴት ታዩታላችሁ? ቅድሚያ ኢትዮጵያ ላለው እድሉን ልስጥ እና ከአቶ ሙልጌታ ልጀምር እሁድ የተፈጠረው አሰቃቂ አደጋ መጀመሪያ በጣም ሊቀልቤ በጣም ነው። ኤኔሽክ ያደረገ በጣም ያሳዝነኝ የሰው ህይወት መጥፋት ብቻሳ አጠፋፉም ራሱ የሚዘገን ነው። በዛ ምክንያት ኢትዮጵያውያን እንተጎጥተዋል ብዬ አስባለሁ። በተለይም የሟቾች ቤተሰቦች ስለሆነ እግዚአብሔር መጽናናት እንዲሰጣቸው በጣም ነው መመኘው። እሁድ የተፈጠረው እሁድ የተጀመረ ነገር አይመስለኝም። እሁድ የተፈጠረው ለብዙ ጊዜ የቆየ ችግር ተቀጥላ ነው ኤክስቴንሽን ነው እና ለብቻ የእሁድን ኢቨንት ብቻ በማየት ጥሩ ፒክቸር መፍጠር የሚቻል አይመስለኝም። አሁን እንግዲህ እሁድ ማን ምን አረገ የሚለው ጥያቄ የፋክት ጥያቄ ስለሆነ በዛም ብዙ የተለያዩ ሪፖርቶች ስለቀረቡ እርግጠኝነት የማቀው ነገር ይሄ ነው ብዬ ከሌ ጥፋተኛ ነው ከሌ ጥፋተኛ አደለም ማለት አችልም። እኔ ማለት የምችለው ምንድን ነው በቪዲዮ ያየሁት በኢትዮጵያ ቴሌቪዥን ቪዲዮ ያየሁት መንግስት እራሱ ያቀረበው ማለት ነው። ካየሁት ተነስቼ ምን አስተውያለሁ? በብዛት ወጣቶች ናቸው ያሉት ቪዲዮ ውስጥ። እነዚህ ወጣቶች በጣም የተቆጡና በጣም የተናደዱ መሆናቸው ከዛም አልፈው ለህይወታቸው በጭራሽ የማይፈሩ በጣም ከመናደዳቸውና ተስፋ ከመቁረታቸው የተነሳ የሚፈልጉትን ነገር አድቫንስ ለማድረግ ቆርጦ የተነሱ በመሆናቸውን ታዝቢያለሁ። ሁለተኛ የታዘብኩት ምንድ ነው? ይሄ ኢቨንት በተመለከቱ የሚቀርቡ ሪፖርቶች ላይ መንግስት የሚያቀርበው ሪፖርት ብዙ ሰዎች እንደማይቀበሉት ወይም እንዳልተቀበሉት ታዝቢያለሁ። ሶስተኛው መንግስት ይህን ችግር እንዴት አድርጎ ሊያቀርበው ነው የፈለገው? የህግ ጥሰት ችግር አድርጎ ሊያቀርበው እንደፈለገ ነው ይገባል። ምክንያቱም ጥቂት ነውጠኞች ወይም ጸረ ሰላም ምን በሚል ነው ያቀረበው። ስለዚህ የህግ ጥሰት ፕሮብሌም አድርጎ ነው ያቀረበው የታዘብኩት። እኔ ግን እንደሚመስለኝ ይሄ የህግ ጥፍጠት ሳይሆን እና ፖሊስ የሚፈታ ችግር ሳይሆን ይህ ስንከባለል የቆየ የፖለቲካ ችግር ነጸብራቅ ነው ብዬ ነው የማስበው እና የፖለቲካ ችግር የፖለቲካ ሶሉሽን የሚጠይቅ ችግር ነው ብዬ ነው ማስበው። ወደ ዶክተር ደረሰ ልምጣ። እንግዲህ አቶ ሙልጌታ ያነሱትን ሰምተዋል ና፣ በእርሶ በኩል እሁድ ዕለት የተከሰተውን ሁነት እንዴት ይገመግሙታል? አቶ ሙልጌታ እንዳሉት የወጣቶቹን ሁኔታ በርሶ በኩል እንዴት አዩት? እንግዲህ አቶ ሙልጌታ የኢትዮጵያ ቴሌቪዥን ላይ ያዩትን ቪዲዮ አስመልክተው ነው የነገሩንና በእርስዎ በኩል ሌሎች የማህበራዊ ሚዲያዎችም እንደዚሁም ደግሞ የአሜሪካ ድምጽንም ጨምሮ በተለያየ ቦታው ላይ የነበሩ ሰዎች አስተያየት ሲሰጡ ነበርና እሱም መነሻ አድርገው የእርስዎን አስተያየት ይስጡ። ሲሆን አመሰግናለሁኝ በመጀመሪያ እኔም እንደ አቶ ሙሉጌታ በታሪካችን እንዲህ ባለ በኦሮሞ ሕዝብ ትልቅ ዓውደ ዓመት ቀን እና የተቀደሰ ቀን የኦሮሞ ሕዝብ ያለፈው ዓመት ክረምት ወጥቶ አዲስ ዓመት እንደመጣ የሚያከብርበት ፈጣሪውን የሚያመሰግንበት ለወዳጁም ለጠላቱም ሰላም የሚመኝበት የሚመርቅበት በጣም ውብ የሆነ ቀን ላይ በመንግስት ላይ ያላቸውን ተቃውሞ አደባባይ ወጠው ስለገለጹ፣ ባለፉት ሁለት አመታት የኦሮሚያ ወጣቶች በዚህ መንግስት ላይ ያላቸውን ተቃውሞ በዚህ መንግስት በኦሮሞ ላይ የሚደረገውን ግፍና በደል በመቃወም አደባባይ ወጠው ሲናገሩ ነበር እና በዚህ ዓውደ ዓመት ቀንም ስለተናገሩ እና ያንን ድምጻቸውን በሀይል ስላሰሙ ወደ አንድ ሚሊዮን ህዝብ የሚጠጋ ነው በዓሉ ላይ ወጣው የሚባለው። እዛ ውስጥ አብዛኞቹ ወጣቶች ናቸው። በዛ ተቃውሞ መሀል በተደረገ ግጭት የተፈጠረ እልኬት ነው እንግዲህ፣ ትላንት ያለኝ ሐዘን የሚነግረው የሞቱት ሰዎች ቁጥር ስድስት መቶ ሰባ ስምንት አልፏል። የቆሰሉ ሰዎች ቁጥር ከአራት መቶ ሰማኒያ ስድስት አልፏል። ከኦሮሞ ፌዴራሊስት ኮንግረስ ያገኘነው መረጃ እንደሚያሳየው ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው? ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል። አንደኛ አስለቃሽ ድርስ ተለቋል። በዛ ጠባብ በሆነ እና ተዳፋት ላይ ባለ ሀይቅ አጠገብ ባለ መሬት ላይ የሚቃወም ህዝብ ላይ አስለቃሽ ጭስ መልቀቅ፣ አስለቃሽ ጭሱ ደግሞ ሳያበቃ ላይቭ አሙኒሽን ጥይት መተኮስ እና ጥይት የተተኮሰ አይኑ ላይ ጭስ እየተደረገበት ወዴት እንደሚሄድ የማያውቅ ህዝብ እርስ በርሱ እየተጋፋ ነፍሱን ለማዳን እና ለማምለጥ ሲሮጥ አብዛኛው ህዝብ በመረጋገጥ እዛም አልፎ ደግሞ ወደ ገደል ወደ ተዳፋት በመግባት ወደ ውሀ ውስጥ ወደ ሀይቅ ውስጥ በመግባት ይሄ ሁሉ እልቂትና ፍጅት ደርሷል። አሁን መንግስት እያለ ያለው ምንድን ነው? መረጋገጥ ነው። ሰዎች ውሀ ውስጥ ገብተው ነው እንጂ እኔ በጥይት አልገደልኳቸውም ነው። ምን አስገባቸው ውሀ ውስጥ እና ገደል ውስጥ የሚለውን ግን መናገር አይፈልም። መቼ ስንዝናና ብለው አደለም ስድስት መቶ ምናምን ሰው ህይወቴ ልጣ ብለው አደለም ባህር ውስጥ የገባው ገደል ውስጥ የገባው የገባው ጥይት እየተተኮሰበት ስለ ነበረ ነው። አስለቃሽ ቅስ ደግሞ አይን ውስጥ እየገባ ስለ ነበረ ነው። ኃላፊነቱን ለማወቅ የሆነውን ሁኔታ ዝም ብሎ ጠጋ ብሎ ማስተዋል ግድ ይላል። በዝርዝር በግል ማምን ትእዛዝ ሰጠ፣ ማምን ጥይት ተኮሰ፣ ማ ማን አይነት አስለቃሽ ጭስ አዳፍነው፣ የማንን ሰው እንዲህ አይነት የህይወት አደጋ አደረሰ የሚለውን ጊዜና ታሪክ የሚፈታ ይሆናል። አንድ ነገር ግን መርሳት የሌለብን ይህንን አደጋ በአጋጣሚ እንደተፈጠረ አደጋ ወይም አላደለ በሰዎች ስህተት ወይም በተፈጥሮ እንደተፈጠረ አደጋ አድርጎ መሳል የዋህነት ነው እና ላለው የኦሮሞ ሕዝብ ህመም፣ በደል እና ለሚሰማው የፍትህ ማጣት ጩኸት ደግሞ እንደ ስላቅ ነው። እኔ የማየው እንደ ንቀት ነው የማየው ሲሆን በጣም አመሰግናለሁ ዶክተር ደረሰ። ወደ ዶክተር ጸጋይ ልምጣ። ና እንግዲህ አቶ ሙልጌታም ዶክተር ደረሰ የሚያነሱትን ሀሳቦች ሰምተዋል። ና እንደው እነሱ ካነሱት ላይ በተጨማሪ እነሱም ሲያነሱ የተቆጡ ወጣቶች ነበሩ፣ ተቃውሞ የሚያሰሙ ወጣቶች ነበሩ ብለዋል። እንደዚህ አይነት ተቃውሞ በሚያጋጥም ጊዜ በምን አይነት መልኩ ነው መፍታትስ የሚቻለው? እንዴትስ ይገመግሙታል? እንዴት ያውታል ይህንን ሁኔታ? እሺ ጽዮን አመሰግናለሁ መጀመሪያ ላነሳሽው ጥያቄ መን ተጠያቂው ማን ነው ለሚለው አይ ቲንክ ሁለቱንም አይነት ተጠያቂነት ማለትም የፖለቲካ ተጠያቂነትና የህግ ተጠያቂነት ይኖራል ብዬ አስባለሁ በሁለቱም ረገድ ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው ማምነው ኔ ለምንድን ነው ይሄንን የምለው አንደኛ ትንኮሳ አድርጓል ተቃውሞ ቢኖርም እንኳን ተቃውሞው ሰላማዊ ነበር ለብዙ ጊዜ ማለት ስለ ሰአታት ሰላማዊ ነበር ያ ወደ ጠንከር ወዳለ የፖለቲካ መልክ የያዘ ተቃውሞ የገባው የኦህዴድ ባለስልጣን ባለስልጣን ንግግር ሊያደርግ ሲነሳ እንዳይደረግ በሚል ነው፣ የመጨረሻ ምሬት የመጣው ወደ መድረክ መውጣት የመጣው ሰው የመጀመሪያው ኃላፊነቱ የሚመነጨው ከትንኮሳው ነው። ሁለተኛ ለመበተን የተወሰደው እርምጃ ነው። አንደኛ ነገሩ ከቁጥጥር ውጭ ይወጣል በሚል ለመበተን ወሰኑ። ይሄን ለመበተን ሲወሰን ለህዝቡ በመንገርና በማማከር ለደህንነታችሁ ሲባል በማለት ሳይሆን ከሰማይ በሄሊኮፕተር ከተተኮሰ አስለቃሽ ጭስ አንዳንድ ሰዎች የጥይትም ነው የሚሉት በነዚህ እና በነበረው ድምጽ እየተነሳ አላስፈላጊ ግርግር ተፈጥሮ ይሄ ሁሉ አደጋ ደርሷል። ስለዚህ አንደኛ በመተንኮስ ህዝቡ አላስፈላጊ እልህ ውስጥ እንዲገባ በማድረግ ሁለተኛ እንዲህ አስደንጋጭና ስርዓት ያሌለው የመበተን አካሄድ ለሞቱና ለጥፋቱ ምክንያት ሆኗል የሚል እምነት አለኝ። ሶስተኛ ደረጃ መንግስት በአጠቃላይ እንደዚህ አይነት ፐብሊክ በዓል ሲዘጋጅ በጠቅላላው በሙሉ ዝግጅት ለሰዎች ደህንነት ለሴኪሪቲያቸው ብቻ ሳይሆን በአጠቃላይ መፈናፈኛ እንዲኖር አደጋ የሚፈጥሩ ነገሮች ምልክት እንዲኖራቸው፣ ሰው የማይሄድበት መንገድ የሚሄድበት አቅጣጫ የሚጠቁሙ ምልክቶች፣ አስተናጋጆች እንደዚህ እንደዚህ ያሉ ነገሮች መደረግ ይገባቸዋል። ይሄንን ማድረግ ባለመቻል አደጋ ቢደርስ ለዚህም ተጠያቂ የሚሆነው መንግስት ነው በየደረጃው። ከዚህ ባለፈ እንግዲህ የፖለቲካ ተጠያቂነት በማንኛውም መንገድ መንግስት ነው መጀመሪያ የሚወስደው የፖለቲካ ተጠያቂነቱን ለምንድን ነው መንግስት ነው የሚወስደው የምንለው፣ አሁን በቅርብ ኢትዮጵያ ውስጥ የፖለቲካ ምህዳሩ ከተዘጋ ጀምሮ ከጠበበ አልልም፣ ምክንያቱም አሁን የለም። ከተዘጋ ጊዜ ጀምሮ ተቃውሞዎች የባህል፣ የሃይማኖት፣ የሙዚቃና የስፖርት መድረኮችን መጠቀም እንደ ጀመሩ የቆየ ተግባር ነው። ዘ ግሬት ራን ሲካሄድ፣ የተለያዩ የሙዚቃ ኮንሰርቶች ሲካሄዱ፣ የሃይማኖት በዓላት ለምሳሌ መስቀል፣ ጥምቀት ጸሎተ አርብ በሙስሊሞች መስጊድ እና በባህል በዚህ እንደ ኢሬቻ ባሉ የባህል ስነ ስርአቶች ላይ የፖለቲካ ተቃውሞ የማሰማት ልማድ እየታየ የመጣው አሁን አይደለም፣ ለረጅም ጊዜ የቆየ ነገር ነው። ባለፉት ሁለት ዓመታት ደግሞ በኦሮሚያ ውስጥ ካለው ተቃውሞ የተነሳ ፐርቲኪለርሊ ደግሞ በኦሮሚያ ኢሬቻ የባህላዊ ብሄርተኝነት መገለጫም ስለሆነ የኦሮሞ ህዝብ አሁን ኦልሞስት ሁሉም ነገሩ የሚገለጥበት ቦታ ስለሆነ በዚህ በሁለት አመት ያለውን ብሶት በሙሉ አምቆ ሊወጣ የተዘጋጀበት ቦታ እንደሆነ ይታወቃል። ይሄም ስለሚታወቅ መንግስት ይሄንን ዝግጅት ተቃውሞ እንዳይቀርብበት ለማድረግ ቀደም ብሎ ብዙ እርምጃ እየወሰደ እንደነበረ የታወቀ ነው። ብዙ ፍትጊያ እንደነበረ በዝግጅቱ ላይ ይታወቃል። እና ይሄ ሁሉ እየታወቀ ለዚህ አላስፈላጊ አላስፈላጊ ጉዳት እንዳይደርስ እርምጃ አለመውሰዳቸው የጥንቃቄ እርምጃ አለመውሰዳቸው እነሱን በፖለቲካው ተጠያቂ ያደርጋቸዋል። ከዛ በቀጥሎ የህግ ተጠያቂነቱ ያው በየደረጃው በግለሰብ ደረጃ በተቋም ደረጃ የሚወሰዱቱ እንደዚሁ ይወሰዳሉ ብዬ አምናለሁ። ያው ከስልጣን ሲለቁ ካልሆነ በስልጣን እያሉ ኃላፊነት ይወስዳሉ ብዬ አላምነ። ምክንያቱም ጠቅላይ ሚኒስትሩ አሁን ከትናንት ወዲያ በሰጠው መግለጫም አደጋው ያጋጠመው በራሳቸው ሰዎች ተረጋግጠው ነው፣ የእኛ ሰራዊት ምንም አይነት ተኩስ አልከፈተም ሲሉ ስለነበረ ኃላፊነት ከመውሰድ ፍጹም ሽሽት እያደረጉ እንደሆነ ይታያል። ይልቁኑ ሌሎች ሌላ አላማ ያላቸው ሰዎች አቅጣጫውን እያሳቱት ነበረ እያሉ ነው እና በዚሁ አጋጣሚ ደግሞ እነሱ ተቃዋሚዎች ናቸው የሚሏቸውን ሰዎች ለማጥቃት እየተጠቀሙበት ነው ያሉት ብዬ አስባለሁ። ዶክተር ጸጋይ እዚህ ጋር ከተሰራጩት ቪዲዮዎችን ማየት እንደሚቻለው በማህበራዊ ሚዲያም እንደዚሁም ደግሞ በተለያዩ ብዙሀን መገናኛ ለማየት እንደሚቻለው ወጣቶቹ በጣም እጅግ የተቆጡ ነበሩና በመጨረሻ ላይ ማይክራፎን ቀምቶ ተቃውሞውን እስከ መምራት እንደዚሁም ደግሞ የዓይን እማኞችም እንደተናገሩት ባንዲራም እስከ ማውረድ የደረሰ ነበር ነበር የሚል ዘገባዎች አሉና፣ በዚህስ በኩል ምናልባት ነገሮቹን ወደ ግጭት እንዲያመራ አላደረገም ይላሉ? ክቡራትና ክቡራን አድማጮች ውይይቱ ይቀጥላል። የኢትዮጵያ ተጨባጭ ሁኔታ ምን ይመስላል? ከአሁን በኋላ ምን ይጠበቃል? ምን አይነት ስጋት አለ? ችግሮችን ለመፍታት ምን መደረግ አለበት? ለተወያዮቹ የተነሱ ጥያቄዎችና የተወያዩባቸው ነጥቦች ናቸው። በተጨማሪም በሚነሱት በሁሉም ጥያቄዎች ላይ የኢትዮጵያን መንግስት ምላሽ ለማካተት በኢትዮጵያ መንግስት በኩል ተወያይ ለማግኘት ጥረት አድርገናል። የመንግስቱ ቃል አቀባይ አቶ መሐመድ ሰኢድ ስብሰባ ላይ መሆናቸውን በመግለጻቸው ማካተት አልቻልንም። ነገር ግን ውይይቱ እንደተጠናቀቀ የኢትዮጵያን መንግሥት ምላሽ አካተን እንዲሁም የእናንተንም የአድማጮች ውይይቱን ተከታትላቸው የምትሰጡትን አስተያየት ጨምረን እንቀጥላለን። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የአፍሪካ አገሮች ወዳጆችን እንጂ በጎ አድራጊዎችን አይሹም፣ ንግድን እንጂ እርዳታን አይሹም። ዩናይትድ ስቴትስም ለሁሉም አፍሪካውያን የሚሆን የአፍሪካን እድገት ለማፋጠን የሚረዳ ወዳጅነትን ነው የምትሻው ሲሉ ፕሬዚዳንት ባራክ ኦባማ በሁለተኛው የዩኤስ አፍሪካ የንግድ መድረክ ላይ ተናግረዋል። አፍሪካ ውስጥ ያለው የአሜሪካውያን መዋለ ንዋይ እስከ ሰባ ከመቶ ይደርሳል። ወደ አፍሪካ የሚሄደው የዩናይትድ ስቴትስ ኤክስፖርትም አድጓል። የንግድ መድረኩ ከተጀመረበት ካለፉት ሁለት ዓመታት ወዲህ እንኳ የአሜሪካ ኩባንያዎች በ15 ቢሊዮን ዶላር የሚገመት የአፍሪካን እድገት የሚረዳ ስምምነት ደርሰዋል። በአሁኑ በሁለተኛው የንግድ መድረክ ደግሞ ከ9 ቢሊዮን ዶላር በላይ የሆነ የመዋለንዋይ ምደባ ስምምነት ተደርሷል። እድገቱ እየጨመረ በመጣ መጠን ሜዳውም እየሰፋ ይሄዳል። ምንም እንኳ በመላዋ አህጉሪቱ ትርጉም ያለው ለውጥ እየተካሄደ ቢሆንም የመላዋ አፍሪካ አጠቃላይ ጂዲፒ የፈረንሳይን ያህል ብቻ ነው። እናም ወደ አፍሪካ የሚደርሰው የዩናይትድ ስቴትስ ኤክስፖርት ወደ ሁለት ከመቶ ብቻ ነው ማለት ነው። ይህን ሁኔታ ለመቀየር ያለው ብቸኛና ቁልፍ መንገድ ከሳህራ በታች ላሉ ሁለት ሦስተኛ አገሮች የኤሌክትሪክ ኃይል መጨመር ነው። ፓወር አፍሪካ ሥራ ላይ ከዋለ ከሦስት ዓመታት በኋላ አብዛኛው ናይጄሪያ፣ ታንዛኒያ እና ሩዋንዳ ኤሌክትሪክ ማግኘት ጀምረዋል። ፕሬዚዳንት ባራክ ኦባማም ከሚሊዮን በላይ ለሚሆኑ የአፍሪቃ መኖሪያ ቤቶችና ንግዶች ኤሌክትሪክ እንደሚኖራቸው አምናለሁ ሲሉ ተናግረዋል። የኢኮኖሚ እድገትን በተመለከተ አፍሪካውያን መልካም አስተዳድር እንዲኖራቸው የግድ ነው። ያኔ ነው ለንግድም ሆነ ለመዋለንዋይ ምቹ ሁኔታ የሚፈጠረው። ለመጨረሻም አፍሪካውያን በወጣት ትውልዶቻቸው ላይ ነው መተማመን ያለባቸው። የአፍሪካ ወጣቶች ሲያብቡና ሲደራጁ በትምህርት ሲዳብሩና እድሎችንም ሲያገኙ እርግጠኛ ነኝ አፍሪቃ ይበልጥ ታድጋለች ብለዋል ፕሬዚዳንት ባራክ ኦባማ። አክለውም ይህን ሁሉ ካሟላን አሉ ኦባማ፣ ማኅበረሰባችንንና ኢኮኖሚያችንን ወደፊት ለማራመድ የሚያግደን ምንም ነገር የለም። ያ ደግሞ ለአፍሪቃውያን ብቻ አይደለም፣ ለዩናይትድ ስቴትስም ሆነ ለመላው ዓለም ጠቃሚ ይሆናል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ የምሽቱን ዋና ዋና ዜናዎች ደግመን እንሰናበታለን። ከመላው የኦሮሞ ክልል የተሰባሰቡ የኦሮሞ ማህበረሰቦች አባላት በአሳዛኝ ሁኔታ በተጠናቀቀው የከትናንት በስቲያው እሬቻ ባህል ላይ ከተገኙ በኋላ ወደ የመጡበት ተመልሰዋል። አንዳንዶቹ የሞቱባቸውን ዘመዶቻቸውን እየቀበሩ ሲሆን፣ በሁኔታው የተቆጡ ብዙዎች ደግሞ ዛሬ በየስፍራው ተቃውሞ አሰምተዋል። ከጸጥታ ኃይሎች ጋርም ተጋጭተው ጉዳት እንደደረሰ እየተገለጸ ነው። የዛሬው ተቃውሞ ብዛት ባላቸው የዋና ከተማዋ አካባቢ አካባቢዎች መካሄዱም ተገልጾልናል። በዋና ከተማዋ አንዳንድ አካባቢዎች የተቃውሞ እንቅስቃሴ ከሰኞ ማታ እንዲሁም በኦሮሚያ ከተሞች መካሄዱን የኦሮሞ ፌዴራላዊ ኮንግረስ ነው ያስታወቀው። የአይን እማኝነቱን የሰጠ እንግሊዛዊ የዜና ዘጋቢ በተለይ በቡራዩ ከተማ ዛሬ አብዛኞቹ ሱቆች ዝግ እንደነበሩ ተናግሯል። አዲስ አበባ በሰላማዊ እንቅስቃሴ ላይ መሆኗን ደግሞ የኢትዮጵያ የፌዴራል ፖሊስ ኮሚሽን ኃላፊ አሰፋ አብዩ ተናግረዋል። ኃላፊው ለመንግስቱ ቅርበት ላለው አንድ መገናኛ ብዙሀን በሰጡት መግለጫ በአዲስ አበባ ዙሪያ በሚገኙ ቦታዎች ላይ ትናንትናና ዛሬ በኢሬቻ በዓል ላይ የደረሰውን አደጋ ተከትሎ ሁከት ለመፍጠር ጥረት ተደርጓል ብለዋል። የሕብረተሰቡ ክፍል ከጸጥታ ኃይሎች ጋር በመሆን ሕገወጥ እንቅስቃሴውን መቆጣጠር መቻሉን የፖሊስ ኃላፊው ተናግረዋል። በመጨረሻም በዚህ በዩናይትድ ስቴትስ ዜና የፕሬዝደንታዊ ምርጫው ምክትል ፕሬዝደንታዊ እጩዎች በዛሬው ዕለት ፋርምቪል ቨርጂኒያ ላይ ክርክራቸውን ያካሂዳሉ። የተከበራችሁ አድማጮች አጠር አጠር ያሉ መረጃዎችን ለመስጠት ያህል አንድ የዩናይትድ ስቴትስ ዶላር 22 ብር ተመንዝሯል። ዛሬ ነገ ረቡዕ መስከረም 25 አዲስ አበባ ከፊል ዝናባማና ከፊል ፀሐያማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛ 11 ዲግሪ ሴልሸስ ይሆናል። ዝግጅታችን ተጠናቀቀ። ምሽቱን ያሰናዳ ያስተናገድናችሁ ቆንጂት ታይና እኔም ሶሎሞን አባተነን፣ አብራችሁ ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ። ቮይስ ኦፍ አሜሪካ you oh,